ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። በቀጥታ የሚተላለፍላችሁን የዛሬን ሐሙስ የካቲት 27 ቀን 2006 ዓ ም ስርጭት ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታዬ እንስማ። እንደምናመሻችሁ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሶማሊያ ላይ የጸናው ከፊል የጦር መሳሪያ አቀባ እስከሚቀጥለው ጥቅምት ወር ድረስ እንዲቀጥል ወስኗል። ምክንያት ለሀገሪቱ መንግስት የታሰቡ የጦር መሳሪያዎች ነውጠኞች እጅ እየገቡ ነው የሚሉት ሪፖርቶች መቅረባቸው። ትናንት ረቡዕ 15ቱም የምክር ቤቱ ቋሚ አባላት ለ22 ዓመታት የጸኑትን እቀባዎች ለማንሳት የሚያስፈልጉ ግዴታዎች አልተሟሉም በሚለው ድምዳሜ ተስማምቶበታል። መሳሪያዎቹን ያለ አግባቡ ስራ ላይ የማዋሉ ሁኔታ በክልሉ ሰላምና ጸጥታ ላይ ከባድ አደጋ የሚደቅን ነው ሲሉም አውግዘዋል። ከነውጠኛው አልሸባብ ቡድን ጋር የሚዋጉት የሶማሊያ ኃይሎች ተጨማሪ የጦር መሳሪያ እንዲያገኙ በሚል እቀባው ከአንድ ዓመት በፊት በከፊል እንደተነሳ ይታወሳል። የክሬሚያ የምክር ቤት አባላት ያቺ የዩክሬን ግዛት የሩሲያ አካል እንድትሆን በመደገፍ ድምጻቸውን ሰጥተዋል። በሞስኮ የሚደገፈው ምክር ቤት ድምጹን የሰጠው የአውሮፓ ሕብረት መሪዎች ከክሬሚያ ወ ሩሲያ ከክሬሚያ ወታደሮቿን እንድታፈገፍ ግፊት ለማድረግ ስለሚቻልበት መንገድ ብረሰልስ ላይ አስቸኳይ ስብሰባ አድርገው እየተወያዩ ባሉበት በዚህ ወቅት ነው። በሌላ ዜና ዩናይትድ ስቴትስ ዩክሬን ላይ አደጋ ደቅ ነዋል ባለቻቸው ሩሲያውያንና ና ክሬሚያኖች ላይ የቪዛ ገደብ መጣሏ ታወቀ። ከዚህም በተጨማሪ የዩክሬንያውያን ንብረትና ገንዘብ ከዩናይትድ ስቴትስ እንዳይወጣ ማግዳለች። ፕሬዚደንት ባራክ ኦባማ በዩክሬን ዲሞክራሲያዊ ሂደቶችና ተቋማት ላይ ጉዳት የሚያደርሱ ተግባራትን የሚፈጽሙ ቡድኖችና ግለሰቦች ላይ እገዳ የሚጥለውን ማዘዣ መፈረማቸውን ዋይት ሀውስ ዛሬ አስታውቋል የ በሚስተር ኦባማ ማዘዣ በገንዘብና ንብረት ማገጃው ኢላማ የተደረጉ ብሎ የጠቀሰው ግለሰብ ባይኖርም ማናቸውንም የዩክሬንን ገንዘብ ያለ አግባብ የተጠቀሙ ወይም በአዲሱ የሀገሪቱ መንግስት ሉዓላዊነት ላይ አደጋ የጋረጡ ሰዎችን ይጠቀልላል። የዩናይትድ ስቴትሱ ፕሬዝዳንት ይህን እርምጃ የወሰዱት የሀገራቸው ምክር ቤት በሩሲያ ላይ የክሬሚያን ባህረገብ ወረራ በክሪሚያ ባህረ ገብ ላይ ወረራ በማድረሷ ተጨማሪ እቀባል ይጥልባትና ለአዲሱ የዩክሬን መንግስት የብድር ዋስትና ለመስጠት እየተሯሯጠ ባለበት በዚህ ወቅት ነው። አላማው የሩሲያው ፕሬዚደንት ቭላዲሚር ፑቲን ወታደሮቻቸውን እንዲያስወጡ ጫና ለማድረግ ነው። ኒጀር የሟቹ የቀድሞ የሊቢያ መሪ የሞማር ጋዳፊን ወንድ ልጅ ሳአድ ጋዳፊን አሳልፋ ሰጥታናለች ሲል የሊቢያ መንግስት አስታወቀ። የጠቅላይ ሚኒስትር አሊ ዘይዲን ጽህፈት ቤት ባወጣው መግለጫ ሳአዲ ጋዳፊ ዛሬ ሐሙስ መግባቱንና ትሪፖሊ በሚገኝ እስር ቤት መታሰሩን ገልጿል። ሳአዲ ጋዳፊ ወደ ጎረቤት ኒጀር የተሰደደው እንደ ኤሮፓውያን አቆጣጠር በ2011 ዓ ም አባቱን ሞማር ጋዳፊን ከስልጣን ካስወገደው ህዝባዊ አመፅ በኋላ መሆኑ ይታወሳል። የሊቢያ መንግስት ሳአዲን ጸጉሩን ተላጭቶና ሰማያዊ የወህኒ ቤት ልብስ ለብሶ የሚያሳይ ፎቶ ይፋ አድርጓል። በዓለም አቀፍ ደንብ መሰረት እንይዘዋለን ሲልም የሊቢያው መንግስት ተናግሯል። ከጋዳፊ ስምንት ልጆች አንዱ የሆነው ሰዓዲ ሊቢያ በሙስናና በመሳሪያ በማስፈራራት ወንጀል ትፈልገዋለች። ወንድሙ ሳይፍ አልኢስላም ደግሞ በዓለም አቀፉ ወንጀል ፍርድ ቤት በሰብእና ላይ በተፈጸመ ወንጀል ክስ ይፈለጋል። በአሁኑ ወቅት በሊቢያ ነውጠኞች ቡድን ነውጠኛ ቡድኖች እጅ ነው የሚገኘው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናዎቹን ሰማን ቆንጅታየን። አመሰግናለሁ። ከምሽቱ 3 ሰዓት በ2 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ዜና እረፍት የኦሮሚያ ክልል ፕሬዚደንትና ክልሉን የሚያስተዳድረው ኦህዴድ ሊቀመንበር የነበሩት አቶ አለማየሁ አቶምሳ ከዚህ ዓለም በሞት ተለዩ። የኦሮሚያ ክልላዊ መንግስት እንዳለው አቶ አለማየሁ በ45 ዓመታቸው ያረፉት ባደረባቸው ሕመም ምክንያት ነው። እስክንድር ፍሬው ተከታዩ ልኳል። የኦሮሚያ ክልል ፕሬዝዳንትና የኦህዴድ ሊቀመንበር የነበሩት የአቶ አለማየሁ አቶምሳ ዜና እረፍት የተጠበቀ ነበር ማለት አይቻልም። ለዚህ ምክንያቱ ደግሞ እስከ ቅርብ ጊዜ ድረስ እነዚህን ኃላፊነቶች ይዘው መቆየታቸው ነው። ከነሐሴ 2002 ዓ ምት ጀምሮ የኦህዴድ ሊቀመንበር ከመስከረም 2003 ዓ ምት ጀምሮም፣ ከሶስት ዓመታት በላይ የኦሮሚያ ክልል ፕሬዝዳንት በመሆን ሲያገለግሉ ቆይተዋል። እነዚህን ሁለት ኃላፊነቶች ይዘው የቀጠሉት ግን ያለባቸውን የጤና ችግር በመቋቋም እንደነበር የገዢው ፓርቲ ምንጮች ይናገራሉ። የኦሮሚያ ክልላዊ መንግስት ዛሬ ያወጣው መግለጫም ይህንኑ ያረጋግጣል። ባለፉት ሁለት ዓመታት አልፎ አልፎ የጤና ችግር ያጋጥማቸው እንደነበር ነው የጠቀሰው። ለፓርቲያቸው ለኦሮሞ ሕዝብ ዲሞክራሲያዊ ድርጅት የስልጣን መልቀቂያ ጥያቄ ያቀረቡት ግን በቅርቡ ነው። ከሁለት ሳምንታት በፊት ከፓርቲና ከመንግስት ኃላፊነት በለቀቁ በዚህ አጭር ጊዜ ውስጥ ደግሞ ዜና ረፍታቸው ተሰማ። አቶ አለማየሁ በተወለዱ በ45 ዓመታቸው ያረፉት ባደረባቸው ህመም ምክንያት መሆኑን የኦሮሚያ ክልላዊ መንግስት መግለጫ ያሳያል። መንግስትና ህዝብ የጣለባቸውን ታላቅ ኃላፊነት በፍጹም ህዝባዊነትና ታማኝነት ሲወጡ ቆይተዋል ይላል መግለጫው። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ሰሞኑን ባካሄደው ስብሰባ አቶ ሙክታር ከድርን ሊቀመንበር፣ ወይዘሮ አስቴር ማሞን ደግሞ ምክትል ሊቀመንበር አድርጎ መርጧል። በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እና የሲቪል ሰርቪስ ሚኒስትር የሆኑት አቶ ሙክታር ከድር በከፍተኛ የፌዴራል መንግስት ኃላፊነት ላይ የሚገኙ ናቸው። እናም ቀጣዩ የክልሉ ፕሬዝዳንት ማንነት እስካሁን አልታወቀም። አቶ አለማየሁ አቶምሳ በምስራቅ ወለጋ ዞን ቢሉ ቡሼ ወረዳ ነው ከአባታቸው አቶ አቶምሳ ማጆና ከእናታቸው ወይዘሮ አየለች ብሩ በ1961 የተወለዱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ቀጣዩ ዘገባም እዚያው አዲስ አበባ ያቆየናል። በግብርና ሚኒስቴር የአካባቢና የደን ሀብት ሚኒስትር ዴታ አቶ በለጠ ታፈረ የዓለም አቀፍ አየር ንብረትና የኢኮኖሚ ኮሚሽን ዛሬ በኢትዮጵያ ይፋ ካደረገው የጥናት ውጥን የሀገሪቱ ፖሊሲ አውጪዎችና ኢኮኖሚው ከፍ ያለ ጥቅም እንደሚያገኙ ገልጸዋል። የጥናቱ ውጤት በመጪው መስከረም ወር ለዓለም አቀፍ ማህበረሰብ ይፋ ይደረጋልም ተብሏል። መለስካቸው አማ ነው ይህን ዘገባ በእንግሊዝኛ አጠራሩ ግሎባል ኮሚሽን ኦን ኢኮኖሚ አንድ ክላይሜት፣ በአማርኛ ዓለም አቀፍ የአየር ንብረትና ኢኮኖሚ ኮሚሽን ብለን ልንጠራው እንችላለን። ዛሬ ጠዋት ረፋዱ ላይ በኢትዮጵያ ውስጥ የአየር ንብረትንና የኢኮኖሚ እድገትን በተመለከተ ጥናት ለማካሄድ መወጠኑን ይፋ አደረገ። አንድ የተሰራጨ የተቋሙ የጽሁፍ መግለጫ እንደሚያመለክተው የጥናቱ ስራ የሚያተኩረው ኢትዮጵያ የአየር ንብረት ለውጥን ለመቋቋም የሚችል የኢኮኖሚ እድገት ለመፍጠር የምታደርገውን ጥረት መረዳት ነው። ስሙንም አዲስ የአየር ንብረት ኢኮኖሚ ፕሮጀክት በኢትዮጵያ ብሎታል። አዲስ የአየር ንብረት ኢኮኖሚ የኮሚሽኑ ዋነኛ መታወቂያው ነው። ጽሑፉ እንደሚያስረዳው ይህ ፕሮጀክት የአየር ንብረት ለውጥን በመቋቋም ላይ መሰረት ያደረገን የኢኮኖሚ እድገት ውጤት አሉታዊና አወንታዊ ገጽታ ለመተንተንና ይህንንም እውቀት ለማሰራጨት ያለመ ዓለም አቀፋዊ ውጥን ነው። ፕሮጀክቱ ይፋ ሲደረግ በስፍራው የተገኙት በኢትዮጵያው የግብርና ሚኒስቴር የአካባቢና ደን ሀብት ሚኒስትር ዴታ አቶ በለጠ ታፈረም የፕሮጀክቱን ዓላማ በተመለከተ ያሉት ከዚህ ብዙ ይራቅ አልነበረም። እንግዲህ ጥናቱ በኢትዮጵያ ስለሚካሄድ የአየር ንብረት ለውጥ እየተከላከልን የምናደርጋቸው ያለን የልማት እንቅስቃሴዎች በትክክል አዋጭነት አላቸው የላቸውም አዝላቂነት አላቸው የላቸውም የሚለውን እኛ ማድረግ የሚገባን የነበረም ጥናት አብሮን እንዲያጠና የሚመጣ ያለ ነው በመሰረቱ ያግዘናል ብለን ነው የምንወስደው። ስለሚያግዘንም ነው አካል ሆነን እየሰራን ያለ። ኢትዮጵያ በአየር ንብረት ለውጥ ምክንያት ከፍ ያለ አደጋ የተደቀነባት አገር እንደሆነች የሚያስገነዝበው የተቋሙ መግለጫ፣ በተለይም አደጋው በግብርና ምርቶች ላይ ከበድ ያለ እንደሆነም ያስታውሳል። ይሁንና ኢትዮጵያ ይህንን አደጋ ለመቋቋም አረንጓዴ ኢኮኖሚን ለመገንባት በወሰደችው እርምጃ ቀዳሚና አርአያነት ያለው ተግባር ፈጽማለች ይላል። በዚህ ውጥሯም ከፍ ያለ ኢኮኖሚ ለመገንባትና እንደ አውሮፓ አቆጣጠር በ2025 ዓ ም ለአየር ንብረት ለውጦች የማይበገርና መካከለኛ ገቢ ያለው ማህበረሰብ ለመፍጠር አልማለች። ሚኒስትር ዴታው አቶ በለጠም ከዚህ ጥናት የሚገኘውን ተጨማሪ ጥቅም የገለጹት እንዲህ ነበረ። ኢትዮጵያ በሆነ ፖሊሲ የያዘችበት ሁኔታ አለ። ትክክል ነው። ይሄ ያዝነውን የበለጠ በሙያዊ ጥናት መደገፉ የወሰድናቸው የያዝናቸው አቅጣጫዎች፣ አቋሞች እና ስትራቴጂዎች በትክክል ትክክል ናቸው፣ ያጠናክርልናል። አዝላቂ ናቸው፣ ያጠናክርናል። የበለጠ ተግተን እንድንሰራበት ያስችለናል። ስለዚህ የበለጠ ዲግሪ ኦፍ ኮንፊደንስ ነው ይሰጠ። ግሎባል ኮሚሽን ኦን ኢኮኖሚ ኤንድ ክላይሜት ዓለም አቀፍ የአየር ንብረትና ኢኮኖሚ ኮሚሽን ባለፈው ዓመት በኒውዮርክ ከተማ ዩናይትድ ስቴትስ የተቋቋመ መድረክ ሲሆን መድረኩን የሚያቋቋሙት ኮሎምቢያ፣ ኢትዮጵያ ኢንዶኔዥያ ኖርዌ፣ ደቡብ ኮሪያ፣ ስዊድንና ዩናይትድ ኪንግደም ናቸው። የኮሚሽኑ ፕሬዚዳንት የቀድሞ የሜክሲኮ ፕሬዚዳንት ፊልፔ ካልዴሮን ናቸው። በምጣኔ ሀብታዊ እድገትና በአየር ንብረት ለውጥ ተጽዕኖዎች ላይ ያተኮረ ነጻ ዘገባም በየዓመቱ ለዓለም አቀፉ ማህበረሰብ ያቀርባል። በመጮ ዓመት መስከረም ኢትዮጵያ ላይ የሚካሄደው የዚህ ጥናት ውጤትም ለዓለም አቀፉ ማህበረሰብ ይፋ እንደሚደረግ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ ሰፋ ያለ ቅንብር እናልፋለን። ኢትዮጵያ ውስጥ በእስር የሚገኙ ጋዜጠኞች እንዲፈቱና በሀገሪቱ የመናገር ነጻነት፣ የፖለቲካና የሲቪል መብቶች እንዲከበሩ መወትወቱን እንደሚቀጥል የዩናይትድ ስቴትስ መንግሥት አስታውቋል የኢትዮጵያ መንግሥት በበኩሉ በሚጽፉትና በተናገሩት ቃል የታሰሩ ጋዜጠኞች የሉም ይላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለፈው ሳምንት ያወጣውን የሰብአዊ መብት ይዞታ ግምግማተን ተርሶ ሄኖክ ሰማእግዜር የአሜሪካን ከፍተኛ ባለሥልጣን አስተያየትና የኢትዮጵያ መንግስትን ምላሽ አካቶ ተከታዩን ዘገባ አዘጋጅቷል። ነው የዩናይትድ ስቴትስ መንግሥት የዓለም ሀገሮችን ዓመታዊ የሰብአዊ መብት ይዞታ የገመገመበት ዓመታዊ ሪፖርቱ የአንድ ጊዜ ህትመትና የሰብአዊ መብት ፖሊሲ ሰነድ አለመሆኑን በመግለጽ በተደጋጋሚ መንግስታት ለውጥ እንዲያመጡ እንደሚጠይቅ ይናገራል። ያሳለፍነው አንድ ዓመት በሰብአዊ መብት ጥሰቶች የተሞላ የዜጎች ነጻነቶች የተጓደሉበትና የአሰራር ግድፈቶች የተመዘገቡበት ነው ይላል። በውጤቱ ደግሞ የሞቱ የታሰሩና የተሰደዱ ሰዎች ቁጥር እየተበራከቱበት ነው ሲል የአሜሪካ የውጭ ጉዳይ መስሪያ ቤት በዘገባው አትቷል። በአፍሪካ ቀንድ በኢትዮጵያ ኤርትራና ሶማሊያ የተመዘገቡ የሰብአዊ መብት ችግሮችንም መዝግቧል። የተገኙ የተመጠኑ ለውጦችንም አወድሷል። በኢትዮጵያ ፍርድ ቤቶች ከመንግሥት ጣልቃ ገብነት ነጻ ሆነው ለመስራት ይቸገራሉ በሚባልበት ሂደት የፖለቲካ እስረኞች ተበራክተዋል ይላል ይህ ሪፖርት። መንግስቱ የማይስማማባቸውን ዘገባዎች ያተሙና ሀሳብ ያቀነቀኑ ጋዜጠኞች መንግስቱ ባወጣው የጸረ ሽብር ሕግ ተከሰው በእስር እንደሚገኙ እንደ ተመስገን ደሳለኝ ያሉ ጋዜጠኞች ደግሞ የሚሰሩባቸው ህትመቶች በመዝጋት በክስ በማዋከብና በማፈን የመንግስቱ የመገናኛ ብዙሀን እንዲገኑ በማድረግ የዩናይትድ ስቴትስ መንግስት ኢትዮጵያን ይከሳል። በአብይነት የሚጠቀሱ የሰብአዊ መብት ችግሮች ያልናቸው የመናገርና የመሰብሰብ ነጻነቶች ላይ የተጣሉ እቀባዎች ናቸው። እነዚህ ደግሞ እስራትን፣ ማዋከብን፣ የፖለቲካ ጣልቃ ገብነት ያለባቸው የፍርድ ሂደቶች፣ ጋዜጠኞችና የተቃዋሚ ፓርቲዎችን ማስፈራራትና ማዋከብን ያካተቱ ናቸው። እነኝህን ስጋቶቻችንን ለኢትዮጵያ መንግስት በየጊዜው እናሳውቃለን። መንግስታዊ ያልሆኑ ድርጅቶች ላይ የሚደርሱ እቀባዎችና ጸረ ሽብር ህጉ እንዲሻሻል እየጠየቅን ነው። በዩናይትድ ስቴትስ የዴሞክራሲ የሰብአዊ መብትና የሰራተኞች ጉዳይ ጊዜያዊ ረዳት የውጭ ጉዳይ ሚኒስትር አዝራዛያ ናቸው። የኢትዮጵያ መንግስት በእስር የያዛቸውን ስምንት ጋዜጠኞችንና የተቃዋሚ ፖለቲካ መሪዎችን እንዲሁም የፖለቲካ እስረኞች እንዲፈቱ የዩናይትድ ስቴትስ መንግስት ይጠይቃል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ አመታዊ ሰብአዊ መብት ዘገባውን ይፋ ሲያደርጉ ባሰሙት ንግግር በዓለም ዙሪያ የሰብአዊ መብቶች እንዲከበሩ የመናገርና የፖለቲካ ነጻነቶች በጸና መሰረት ላይ እንዲቆሙ የሚታገሉ ሰዎችን ስም ሲጠሩ በኢትዮጵያ በእስር የሚገኘውን እስክንድር ነጋን የዓለም የመብት ታጋዮች ተርታ አሰልፈውታል። እስክንድር ነጋ በኢትዮጵያ ስለ መናገር ነጻነት የሚጽፍ ነው። ከላይ የጠቀስኳቸው ግለሰቦች ከማንኛውም ጊዜ በላይ የሚያስፈልገንን የሞራል የስብና አመለካከት ጠባቂዎች ናቸው። የዩናይትድ ስቴትስ የዴሞክራሲ የሰብአዊ መብትና የሰራተኞች ጉዳይ ጊዜያዊ ረዳት የውጭ ጉዳይ ሚኒስትር አዝራዛያ ይህንን መልእክት ያጠናክራሉ። ለኢትዮጵያ መንግስት የታሰሩትን ጋዜጠኞች ሁኔታ አስመልክቶ ጉዳዩን በየጊዜው እናነሳለን። የፖለቲካ ተቃዋሚዎችና የጦማር ጸሐፊዎችን ይዞታ እንጠይቃለን። በእርግጠኛነት የእስክንድር ነጋን ጉዳይ በዚሁ ሳናቆም ደግሞ የታሳሪዋ ጋዜጠኛ ርእዮት አለሙ የውብሸት ታየና ሌሎች ጋዜጠኞችን ጉዳይ እናነሳለን መልእክታችን ግልጽ ነው ነፃ የሆነ ማህበረሰብ ሀሳቦች በነጻነት የሚንሸራሸሩበት ሀገር ለስኬት የተዘጋጀና የተሻሉ ነገሮች የሚፈጠሩበት ይሆናል የሚል ነው በሂደት ደግሞ ህዝቦች መንግስታቸው ተጠያቂ የሚያደርጉበትና የመንግስት አሰራር የሚሻሻልበት ሁኔታን ይፈጥራል። የኢትዮጵያ መንግስት በአመታዊ የሰብዓዊ መብት ይዞታ ግምገማውና በተለያዩ ጊዜያት በዩናይትድ ስቴትስ መንግስት ስለሚነሱ የሰብዓዊ መብት ይዞታ ትችቶች ምላሹን እንዲሰጠን ማምሻውን ጋብዣለሁ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልዩ ረዳት ሚኒስትር አቶ ጌታቸው ረዳ እንዲህ ብለዋል። ሪፖርቱ በአዲስ ነገር የለውም። ቅድም እንዳልከው ነው፣ አመታዊ ነው በየአመቱ አሁን የጠራቸው የአሜሪካ ረዳት የውጭ ጉዳይ ሚኒስትር የሚመሩት ቢሮ ሪፖርት ካርድ ያድላል። የሀገሮች አሜሪካን ብቻ ነው የማይመለከተው እንጂ ሁሉንም ሀገሮች በሚመለከት አልፈዋል፣ ወድቀዋል የሚል ሪፖርት ካርድ ያድላል በየአመቱ። ስለዚህ የተለየ ነገር የለውም ሪፖርቱ የሚጠቅሳቸውም ይህን ያክል ሰብስታንቲቭ የሚባሉ ክሶች የሉም። ከአሁን በፊት ከሁለት ሶስት አመት በፊት የተነሱ ጉዳዮችን ከሞላ ጎደል ባላቸው ቅርጽና ባላቸው ይዘት ላይ ምንም ለውጥ ሳይደረግ ከማቅረብ በዘለለ የተለየ ነገር የለውም። ስለዚህ በኢትዮጵያ መንግስት በኩል ሪፖርቱን በሚመለከት ሊባል የሚችለው ነገር ያው እንደ ማንኛውም ዓመታዊ የስቴት ዲፓርትመንት ሪፖርት ሀገሮችን በሚመለከት ተጨባጭም ያልሆኑ ወይ ከተጨባጭ እውነታ ጋር የሩቅም ቢሆን ዝምድና ያላቸው ግን በሚፈልገው ደረጃ እውነቱን የማያንጸባርቁ ነገሮች ይዞ በብዛት ሲወጣ የነበረ ሪፖርት ነው። ስለዚህ በዚህ ዓመትም የተለየ ነገር አለው ብለን አናምነ። አቶ ጌታቸው አዝራዛያን ባነጋገርኩበት ወቅትም ይሄ ዓመታዊ ሪፖርት ይባል እንጂ በየጊዜው ከመንግስታት ጋር በቀጥታ ንግግር እንደሚያደርጉ ቢሮአቸውም መንግስታቸውም ከመንግስታት ጋር የሰብአዊ መብት ይዞታ እንዲሻሻል እንደሚገልጹ ተናግረዋል። በዚህ ዓመታዊ ሪፖርት እንግዲህ ጠንከር ያሉ ትችቶች ናቸው በኢትዮጵያ መንግስት ላይ የተሰነዘሩ። እንዲያው ጥቂቶቹን ለመጥቀስ ህጋዊ ያልሆነ የዘፈቀደ ግድያ በሶማሊያ ክልል በኢትዮጵያ የጸጥታ ኃይሎች ይፈጸማል። ህጋዊ ባልሆነ መንገድ የሚታሰሩ የእስልምና ሃይማኖት ተከታዮችና የፖለቲካ ተቃዋሚዎች በእስር ቤት መሞታቸውን መመዝገቡን በኢትዮጵያ ዜጎች ደብዛቸው ይጠፋል። በኢትዮጵያ ያለ ፍርድ ቤት ትዕዛዝ በዘፈቀደ የሚታሰሩ ሰዎች ቁጥር ተበራክቷል። የእስር ቤት አያያዝም የከፋ ነው። የጋዜጠኞች ይዞታና የመብት ሁኔታም እንደዚሁ የከፋ እንደሆነ የሚያትቱ በሰፊ አምዶች ነው የኢትዮጵያ መንግስት የሚተቸው። እነኚህ አሰራሮች የእናንተ መንግስት የሚወቀስበት ነውና፣ እንዴት ታዩታላችሁ? አሁን መጀመሪያ እንዳልከው ከአሜሪካ መንግስት ጋር በጣም ቅርብ ግንኙነት አለን። በብዙ ርዕሰ ጉዳዮች ላይ ተከታታይ ውይይቶች እናደርጋለን። ከእነዚህ ውይይቶች አንዱ ፖለቲካል ዲያሎግ አለን። ፖለቲካል ዲያሎጉ መሰረት ብዙ ጊዜ አሁን እንደዚህ አይነቱ ሪፖርት የሚያዘጋጀው የስቴት ዲፓርትመንት አንድ ክፍል ብዙ ጊዜ አንዳንዶቹ ፖለቲካል ሞቲቭ ሊኖራቸው ይችላል። የዛ ላይ ብዙም እርግጠኛ መሆን አልችልም። ግን ብዙ ጊዜ ስንፍና የተጫጫ ነው የሚመስል የሪፖርት አጻጻፍ መንገድ ነው የሚከተሉት። ስለዚህ ብዙ ጊዜ በውይይቶቻችን የተነሱ ገንቢ የሚባሉ ክሪቲሲዝሞችን ግምት ውስጥ ያላስገቡ፣ ይልቁንም በስማበሎ ላይ ተመሰረተ አሁን እዚህ የጠቀስካቸው ክሶች ላይ ለምሳሌ ሙስሊሞችን ጉዳይ ይ እንደሆነ አንድ ሺ የሚሆኑ ታስረው ብዙዎቹ የተፈተው ቢሆንም አንዳንዶቹ እስር ቤት እንዳሉ ስለ መሞታቸው ተጠቅሰዋል ይልና የሚጠቅሰው አንድም ስም የለም፣ የሚያቀርበው አንድም ማስረጃ የለም። እንዳልኩ ከመንግስት ጋር ይሄ ሪፖርት ከመውጣቱ በፊትም ከወጣ በኋላም ቀጣይ ግንኙነት አለን፣ ቀጣይ ውይይት አለን፣ ቀጣይ ኢንጌጅመንት አለን። እነዛ ኢንጌጅመንቶች በሁለቱ ሀገሮች መካከል ባለው ወዳጅነት ላይ ተመስርቶ ከአሜሪካ መንግስት በኩል ሊቀርቡ የሚችሉ ገንቢ የሆኑ ነቀፋዎች አሉ። እነዛን ገንቢ ነቀፋዎች ከአሜሪካ መንግስት ስለመጣ ብቻ ሳይሆን የሰብአዊ መብት ማስጠበቅ ጉዳይ፣ የዲሞክራሲ ስርዓት ግንባታ ጉዳይ ለገሌ ለገሌ ብለን የምንለው ሰው ሳይሆን እንደ ፓርቲም እንደ መንግስትም የህልውና ጉዳይ ነው። የሀገራዊ ህልውና የማረጋገጥ ጉዳይ ነው የሚል ጠንካራ ምን ስላለን የምናደርገው ነገር ነው። ስለዚህ የአሜሪካ መንግስት በወዳጅነቱና በቅርበቱ የሚሰጠውን ምክርና በተለያዩ ደረጃዎች በምናደርጋቸው ኢንጌጅመንቶች ላይ የሚያነሳቸውን ገንቢ ነቀፋዎች በሚመለከት ያለን እምነት አሁንም የማይናወጥ ነው። ማንኛውንም ገንቢ ነቀፋ እንኳን ከአሜሪካ መንግስት ይቅርና የእኛን በጎ ነገር የማይመኙ መንግስታትን ቢሆን ቢመጣ ድርጅቶችን ቢመጣ ገንቢ እስከሆነ ድረስ የማንቀበልበት ምክንያት የለም። ዩናይትድ ስቴትስ በየዓመቱ የምታወጣው የሰብአዊ መብት ይዞታ ሀገሮች ከዩናይትድ ስቴትስ ጋር የሚኖራቸው የዲፕሎማሲ ግንኙነት ላይ እንደ መወያያ መድረክና የተጠያቂነት አምድ ተደርጎ ይወሰዳል። ሆኖም ይህ ዘገባ ደግሞ በተለያዩ የዩናይትድ ስቴትስ ጥቅሞች ተሸብቦ የውጭ ፖሊሲን ሲለውጥ አይታይም በሚል በተለይ በኢትዮጵያ በሰብአዊ መብት ድርጅቶችና በተለያዩ የሲቪክና የፖለቲካ ኃይሎች ይከሰሳል። ረዳት የውጭ ጉዳይ ሚኒስትር አዝራ ዛያ ዩናይትድ ስቴትስ ብቻ ሳትሆን በዓለም አቀፍ ደረጃ የተደነገጉ የሰብአዊ መብት ይዞታዎችን ማክበር የመንግስታት ኃላፊነትና ድርሻ የዓለም አቀፉ ማኅበረሰብ የዕለት ተዕለት ተግባር መሆን አለበት ብለዋል። አክለውም ዩናይትድ ስቴትስ ከኢትዮጵያ ጋር በሚኖራት ግንኙነት ሰብአዊ መብት የሁል የሁልጊዜ የውይይትና የግንኙነት መስፈርት እንደሚሆን አረጋግጠዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ እግዜር ነኝ። ሄኖክን ለዘገባው አመሰግናለሁ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። በመጨረሻም አድማጮች፣ ሴቶችና ቤተሰብ በቆንጅ ይታየ የዘንድሮ የጀግና ሴቶች ሽልማት አሸናፊዎች አሉ። ሚስስ ኦባማ አንድ ያስተማሩን ነገር አለ። ያም በታጂኪስታን አንዲት ሴት ሰቆቃንና ጭቆናን ታግላ የድምፅ መስጫ ጣቢያ ጋር መድረስ ከቻለች ወይም አንዲት የሳዑዲ አረቢያ ሴት የቤት ውስጥ ጥቃትን መታገል ከቻለች እንግዲያው ማንም ሰው በየቀኑ የሚያየውን የፍትህ መጓደል ለመቋቋም ትንሽም ብትሆን የሆነች ጀግንነትን ከውስጡ መቀስቀስ ይችላል ማለት ነው። የምንኖርበት ሁኔታ የተለያየ ሊሆን ይችላል። ነገር ግን የችግሮቻችን መፍትሄዎች በብዙ መንገድ ተመሳሳይነት አላቸው። እናም እነዚህ ሴቶች ሌሎች ለውጥ ለማምጣት በብቃት እንዲንቀሳቀሱ ለማስቻል ድምጻቸውን ሲያሰሙና ሲራመዱ ስናይ እኛም የዛኔው ያህል ጉልበት እንዳለንና ግዴታም እንዳለብን መገንዘብ ይገባናል። የዘንድሮ የጀግና ሴቶች ሽልማት እውቅና ከተሰጣቸው ከታጂክስታኗ ፖለቲከኛ ኦኒኮል ቦቦናዚሮቫና ከሳውዲዋ የቤተሰብ ደህንነት ተሟጋች ማሃ አልማኑፍ ሌላ የጆርጂያዋ የክርስትና ሃይማኖት መሪ ሩሱዳን ጎትሲሬድስ እና የጓቲማላዋ ዳኛ ባሪዮስ አጉላር ይገኙባቸዋል። የፊጂዋ የሴቶች መብት ተሟጋጅ ሮሺ ካዲዮ እና ማሊያዊቱ የማህበረሰብ መብት ትግል መሪ ፋቲማ ቱ ቱሬም ተሸላሚ ሆነዋል። ሌላዋ ተሸላሚ የአፍጋኒስታን ካቡል ማላላ የሴቶች ሆስፒታል ስራ አስኪያጅ ናስሪን ኦሪያሺም በሁሉም ተሸላሚዎች ስም ንግግር አድርገዋል። በዓለም ዙሪያ ያሉት ሴቶች ምኞት እውን የሚሆነው የሴትነትን የእናትነትን ምንነት በተጨባጭ የሚገነዘብና እውቅና የሚሰጥ ሁኔታ ሲፈጠርላቸው ነው። ዩክሬንያዊቱ የመብት ታጋይ ሩስላና ሊዤና የዚምባብዌዋ የሰብአዊ መብቶች ጠበቃ ቢያትሬስ ሚቴዋም የዘንድሮ ሽልማት ተቀባዮች ሲሆኑ ላክሲሚ በሚል ስም ብቻ የምትታወቀውና ለወዳጅነት የጠየቃትን ወንድ አልፈልግም በማለቷ ፊቷን በአሲድ ያቃጠላት ህንዳዊት ወጣትም ተሸላሚ ሆናለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በተካሄደው ስነ ስርዓት ላይ ላክሲሚ ለአጥቂዋ የሚከተለውን መልእክት በግጥም አሰምታለች ዩ ውል ሄር አባውት ሚ ኢን ዳርክነስ ኦፍ ኮንፋይንመንት ም ጨለማው ወህኒ ቤት ውስጥ ጊዜ እንደ ሸክም ተጭኖህ ስለ እኔ ትሰማለህ። አዎ አሁንም በሕይወት አለሁ ነጻም ነኝ እያደግኩም ነው ህልሜንም እየኖርኩት ነው እወቀው። በሴቶች ላይ የሚደርስ የአሲድ ጥቃት እንዲቀር የምትታገለዋ ህንዳዊት ወጣት ላክሲሚ ነበረች። ሚስስ ሚሼል ኦባማም የእነዚህ ሁሉ ሴቶች ክንዋኔ የተግባር ጥሪ ነው ሲሉ አስረድተዋል። ማንኛችንም ብንሆን ዝም ብለን እንደ ወትሮው መቀጠል አንችልም። የሌላ ሰው ችግር ነው ብለን ዝም ብለን አንመለከትም። ከቶ አይቻልንም። ጀግንነት ያሳዩ ሴቶች ሽልማቱ ለሰላም፣ ለፍትህ፣ ለሰብአዊ መብት ከበሬታ፣ ለጾታዎች እኩልነትና ለሴቶች ወሳኝነት ብዙውን ጊዜ ራሳቸውን ለአደጋ አጋልጠው ልዩ በሆነ ጀግንነትና መሪነት ለታገሉ ሴቶች በየዓመቱ ይሰጣል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላልፍላችሁ መደበኛ ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ሀይሉ ታምራት ነው። ለዛሬ ዛሬ በተከታዩ ሙዚቃ እንሰናበታለን። መልካም ምሽት።